ኢትዮጵያና ኢትዮጵያውያን ቢሰሙት ያለውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። አድማጮቻችን እንደምንሰነበታችሁ? ይህ የዋዜማ ሬዲዮ ሳምንታዊው በነገራችን ላይ የተሰኘው ፕሮግራም ነው። ባለፈው ሳምንት ስለ ከተሞችና ስለ መከተም ወይም ስለ አርባናይዜሽን የጀመር የጀመርነውን ውይይት የመጀመሪያ ክፍል ማቅረባችን ይታወሳል። በዚያ ዝግጅት ስለ ከተሞች ምንነት፣ የከተሞች እድገትና የመንግስታት ፍላጎትና ግብ እንዴት አብሮ እንደሚሄድ ወይም እንዴት ምን አይነት ግንኙነት እንዳለው አንስተን በስፋት ተወያይተን ነበረ። በዚያ ውይይት ላይ ባልደረባችን ደረሰ ጌታቸውና ሽመልስ ቦንሳ ተሳትፈው ነበረ። ዛሬ በምናቀርበው በሁለተኛው ዝግጅትም ላይ ሁለቱም አብረውን ይቆያሉ። ሁለቱም ከተሞችንና መፍተምን በየትምህርት ዘርፎቻቸው ቀረብ ብለው የመመልከት እድል ያገኙ ናቸው። ሁለቱም ከተሞችን የተመለከቱ የምርምር ስራዎችም አሏቸው። ለማስታወስ ያህል ሽመልስ በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ያስተምር ነበር። አሁን ደግሞ በኒውዮርክ ስቶኒ ብሩክ ዩኒቨርሲቲ የአፍሪካ ታሪክና ፖለቲካ ያስተምራል። ደረሰም በተመሳሳይ ቀድሞ አዲስ አበባ ዩኒቨርሲቲ ተማሪም አስተማሪም ነበር። አሁን ደግሞ አሜሪካ በሚገኘው በኬንተኪ ስቴት ዩኒቨርሲቲ ያስተምራል። የዝግጅቱ አቅራቢ ማስፈነጋሽ ነኝ። ውይይታችንን ሀሳብ ጫሪ ሆኖ እንደምታገኙት እና ለወዳጆቻችሁም እንደምታጋሩት ተስፋ አደርጋለሁ። በዛሬው ውይይታችን ባለፈው የጀመርነውን ርዕሰ ጉዳይ በመቀጠል በተለይ ግን ከተሞች እና ፖለቲካ ያላቸውን ግንኙነት ባለፈው የሚያቆም ነው እዛ ላይ ስለነበረ ከሱ ተነስተን ከዛም ወደ ኢትዮጵያ ከተሞች እና በመጨረሻም ከተሞች ከዴሞክራሲ አንጻር ምን አይነት ቦታ እንደሚኖራቸው እናነሳለን። እንግዲህ ባለፈው እንዳየነውም በየመሀሉ እጅግ በጣም የተለያዩ ጉዳዮችን ማንሳታችን አይቀርም። በመጀመሪያው ክፍል ፕሮግራማችን ላይ በመንተራስ በርካታ አድማጮቻችን የተለያዩ አስተያየቶችን ሰጥተውናል። በጣም ከልብ ነው የምናመሰግነው። ይሄ ሁለተኛው ፕሮግራም አስቀድሞ የተቀዳ በመሆኑ አንዳንዶቹን አስተያየቶች በዚህ በሁለተኛው ክፍል ልናካትታቸው አንችል ይሆናል። ሆኖም የተቀሩትን ግን በአንድ ወይም በሌላ መንገድ በዚህ በሁለተኛው ክፍል እናነሳቸዋለን። እንግዲህ ወደ ሁለተኛው ፕሮግራም እጋብዛልሁ ሽመልስ፣ ከተሞች ለፖለቲካ ምን ያህል አስፈላጊ ናቸው? እስካሁን ድረስ መንግስታቱ ከተሞች ላይ ያላቸው ፍላጎት ላይ ነበር ስንነጋገር የነበረውና የኢትዮጵያን ያለፉትን አርባ ሀምሳ ዓመታት ታሪክ በተጨባጭ ምሳሌነት እያነሳንም መነጋገር እንችላለን። ከተሞች የኢትዮጵያ ፖለቲካ ላይ ምን ዓይነት ስፍራ ነበራቸው ባለፉት አርባ ሀምሳ ዓመታት ውስጥ እንደተባለው ከተሞች ቁልፍ ሚና ነበራቸው። የዛሬ አርባ ሀምሳ ዓመት ብቻ ሳይሆን ከዛ በፊትም በነበረው ለምሳሌ የኢትዮጵያ የዘመናዊ ታሪክ ጀመረ በሚባልበት በአስራ ዘጠነኛ ክፍለ ዘመን ማለቂያ እና በሃያኛው ክፍለ ዘመን መጀመሪያ ላይ ጀምሮ ከተሞች በተለይ ደግሞ ዋና ከተማ አዲስ አበባ ቁልፍ የፖለቲካ ስራዎች የሚሰሩበት አካባቢ ሆኗል። ለምሳሌ የኢትዮጵያን ከተማ የኢትዮጵያን ዘመናዊነት ታሪክ መሰረቱን መቀመጫውን አድርጎ የተነሳው አዲስ አበባ ላይ ነበረ። ከተማ ኢትዮጵያን ከነበረችበት የእድገት ደረጃ አስፈንጥሮ አሳድጎ ወደ ተሻለ ደረጃ እናደርሳለን በሚል በተለይ ደግሞ የሌሎች ሀገሮችን ምሳሌ በመውሰድ በተለይ ጃፓን ጃፓናይዘርስ ብሎ የምንላቸውን ኢትዮጵያን እንደ ጃፓን እናደርጋለን የሚሉ ኢንተሌክቸዋልስ፣ ምሁራኖች የነበሩበት ዘመን እና ስራቸውን ሀሳባቸውን ያስተጋቡበት የነበረበት ቦታ አዲስ አበባ ነው እና የዘመናዊ ታሪክን መጀመር ለማውራት ከተነሳን ይሄ የከተሞችን ታሪክ ማንሳታችን አይቀርም። አዲስ አበባ እና ዘመናዊነት ለመጀመራችን አይቀርም። በተለይ በኢትዮጵያ ጉዳይ ላይ ባለፈው፣ ይሄ በተለይ ደግሞ ራዲካል ማርክሲስት ሬቮሉሽነሪ ወይም አብዮታዊ ፖለቲካ ታሪክን ደግሞ በምንመለከትበት ጊዜ አጌን፣ እንደገና ደግሞ ከተሞች ናቸው ቁልፍ መቀመጫ ሆነው ምናያቸው፣ ነገሩ ከተሞች ስለሆኑ አይደለም። ምክንያቱም የኢትዮጵያን የአብዮት በተለይ ደግሞ የኢትዮጵያን የተማሪ እንቅስቃሴ ብንመለከት፣ በኋላ አብዮት የሆነውን ታሪክ ብንመለከት አንዳንዶቹ መሪዎቹ የተፈጠሩት ከከተማ ወጣ ባለ አካባቢ ነው። ከገጠር የመጡ ኢትዮጵያኖች አሉ እና ቁልፍ ነገር የሚሆነው ምንድን ነው እዚህ ላይ ከከተማነት ከሚለው በተጨማሪ ትምህርት ነው፣ ኤጁኬሽን ነው። ቁልፍ ነገር ተማሪዎቹ ወጣቶቹ ወደ ትምህርት ወደ ዘመናዊ ትምህርት መጋለጣቸው ለዘመናዊ ትምህርት ቅርበት መኖሩ ነው እና እነኛ የተማሩ ልጆች ያንን ትምህርት ባገኙ ቁጥር እንደገና የኢትዮጵያን ታሪክ የኢትዮጵያን ሁኔታ ያለችበት ሁኔታ በመረመሩ ቁጥር ለለውጥ መነሳሳታቸው አይቀርም ነበረ። ግን ምንድን ነው ቅድም እንዳልነው አብዛኛው የዘመናዊ ትምህርት ይሰጥባቸው የነበሩት አካባቢዎች ከተሞች ናቸው። እና በመላ ሀገሪቷ ላይ ትምህርት መክፈት አይቻልም። ስለዚህ በተወሰኑ አካባቢዎች ላይ እነኚህ የትምህርት መስጫ ማዕከሎች ተሰባስበው እናገኛለን። በተለይ ደግሞ አዲስ አበባ ምክንያቱም አዲስ አበባ እዚህ ከፍተኛ ከግማሽ ፐርሰንት በላይ ዘመናዊ ትምህርት ይሰጥባቸው የነበሩ ትምህርት ቤቶች ነበሩበት በቀዳማዊ ኃይለ ሥላሴ ጊዜ። በኋላ በደርግ መስፋፋት ቢመጣም አሁንም አዲስ አበባ ትልቁ መቀመጫ አልነበረም። ስለዚህ ከተሞችና ዘመናዊ ትምህርት አብሮ የሚሄዱ ነገር ስለነበሩ ብዙዎቹም የኢትዮጵያ ተማሪዎች ወይም ምሁራን የምንላቸው የፈለቁት በእነኝህ ትምህርት ቤቶች ስለሆነ እነኝህ ትምህርት ቤቶች ከተሞቹ ስለነበሩ እኒህ ቦታዎች ናቸው የዘመናዊ ሀሳብ ወይም ደግሞ አቤታዊ ሀሳቦች መሠረታዊ ለውጥ ለማምጣት የሚንቀሳቀሱ ቡድኖች በስፋት ተስፋፍተው የምናይበት። ያ ማለት ግን ምንድን ነው? ገጠሮችን አሁን እዚህ ላይ ምንድን ነው በጣም ኬርፉሊ የምናየው ነገር ቫሊው ደረጃ እንዳናወጣበት ነው። ከተማ ማለት የተሻለ ነገር ያለበት፣ ገጠር ማለት የተሻሉ ነገሮች የሌሉበት ማለት እንዳይሆን ነው። ያን አይነት አስተያየት በተለይ በምዕራቡ እይታ በምዕራቡ ፐርስፔክቲቭ ኮመን ነው በጣም የቆየ አመለካከት ነው። ገጠሮችን ከኋላ ቀርነት ጋር የማየት ኮንሰርቬቲቭ የማይለወጡ አድርጎ ከማየት ጋር የተለመደ አስተያየት አለ። ከተሞችን ግን ግን በግማሽ እውነት አይነት ሱ አስተያየት ሽመልስ በግማሽ እውነት ሊሆን የሚችል አለ። ያ ቦታ ገጠር ሲሆን አይደለም፣ ሌሎች ምክንያቶች አሉ። ማለት አንድ ቦታ ኮንሰርቫቲቭ ነው፣ ለመለወጥ ፈጣን አይደለም፣ ወይም መለወጥን ይቃወማል የምንልበት ምክንያቶች ብዙ ናቸው። ገጠር መሆኑ ወይ ከተማ ለመሆኑ ብቻ አይደለም። ሂስታሪክ አለ፣ ባህል አለ፣ ሌሎች እንዲሆን የሚያስገድዱ ጉዳዮች አሉ። በእርግጥ የከተማ ነገር ተጫና ተጨማሪ ተጽዕኖ ሊያሳድር ይችላል። ኢንፋክት በዛ ኤሪያ ላይ ወደ ከተማ በመጣ ቁጥር እኮ አሁን አንደኛው ብዙ ጊዜ ከተማ የብሔረሰብ ጥናት ላይ ከተማ ስትመጣ የብሔረሰብ ማንነትን ትተውና ብሔራዊ ማንነትን አዳፍ ታደርጋለህ የሚል አርግመንት አለ። በጣም ኮመን የሆነ አርግመንት ነው። ስለዚህ ከገጠር ወደ ከተማ መምጣት ማለት ከጎሰኝነት ወደ ብሔራዊነት ከጎሳ ማንነት ከብሔረሰብ ማንነት ወደ ብሔራዊ ማንነት መለወጥ ነው ተደርጎ ነው የሚታየው። ይሄ እንግዲህ ዘመናዊ ታይም ሞደርኒዜሽን ቲዮሪ የሚባለው ነው ነው ከገጠረ ወደ ከተማ የምትሄድበት ነው፣ ከእርሻ ወደ ኢንዱስትሪ የምትሄድበት ነው። ይሄ ሊኒየር ፕሮግረስ አርጊመንት ብዙ ጊዜ አይሰራም። የሞደርን ሞደርን ቲዮሪ ሞደርኒዜሽን ቲዮሪ ብዙ ራሱ ፈርሶ አሉ። ምክንያቱም እንደዛ ያላደጉ ከገጠረ ወደ ከተማ ያላደጉ ሁሉ አላደጉም፣ ኋላ ቀር ናቸው ወደምንል ነገር ሊያመጣን ነው እና እዛ ላይ ነው አሁን ብዙ ጊዜ አርጊመንት ገጠር መሆን ማለት መጥፎ ነገር መሆን ማለት አይደለም። በፈረንጁ እይታ ነው፣ እንደዛ ማየት የለብን። ሌላ እይታ መፍጠር አለብን። ግን በእኛ በተለይ በኢትዮጵያ አጋጣሚ በኢትዮጵያ ታሪክ ሁኔታ ስንመለከት፣ ሌሎችም አፍሪካ ውስጥ ይሰራል። ከተሞች የትምህርት ቤት መከማቻ ስለነበሩ ዘመናዊ ትምህርት ቅርበት የነበራቸው ሰዎች በብዛት የሚገኙበት አካባቢ ስለሆነ እነኚህ ሬቮሉሽነሪ ሀሳቦች አቤታዊ የሆኑ ሀሳቦች በብዛት ተስፋፍተውበት እናገኛለን። አዲስ አበባ አንደኛው ነው። ድሬዳዋ ማለት እንችላለን። ደሴ ለምሳሌ አሁን ደሴ ወይዘሮ ስህን ትምህርት ቤት ብዙ ወጣቶች የወጡበት ነው። ብዙ የኢትዮጵያን ስርዓት በመቃወም ኢትዮጵያን እንደገና እንፍጠር በሚሉ ወጣቶች የተሞላ የተፈጠሩበት ትምህርት ቤት ነው። እንደዚህ እያለን በየቦታው መሄድ እንችላለን። ኢትዮጵያ ትልልቅ ከተሞች ላይ የተፈለ የነበሩ ትምህርት ቤቶች የፈጠሯቸው ልጆች አሉ። ስለዚህ ያን ያ ግንኙነት በጣም ኢምፖርተንት ነው ትምህርት ቤት ከተሜንትነት እና ደግሞ እነ ለፖለቲካ ለዲሞክራሲ የሚደረጉ ትግሎች ስርስ ተገናኝተው ነው የምናያቸው ግን ገጠር የሚለውንም ኮምፕሊትሊ ሙሉ ሁሉ ሳናስወግደው ማለት ነው። ምክንያቱ ከተማ የሚመጣው ሰው ሁለቱ ነገሮች ነው የሚይዘው። አንዱን አውልቆ አደለም፣ አንዱ ሙሉ ሙሉ የከተማ ሰው የሚሆነው። ስለዚህ የከተማ ሰው በምንልበት ጊዜ ሙሉ ሙሉ የከተማ ሰው አደለም። የገጠር ነገር አለ። ከአንድ አጽናፍ ጽንፍ ወደ ሌላ ጽንፍ እየተሸጋገረ አይደለም። ያንን ነገር ማየት አለብን። ማለት ብዙዎቹ ልጆች ስትመለከታቸው የገጠር ልጆች የነበሩ ናቸው። እውነት ነው። እውነት ነው። ኢትዮጵያ በራሱ በተፈጥሮአዊ ሂደቱም ቢሆን እኮ ከተሞች ዞሮ ዞሮ የሚፈጠሩት ከተማ ካልሆኑ አካባቢዎች በመጡ ሰዎች ነው። ስለዚህ ከነዛ ሰዎች ጋር ባህላቸው፣ ልማዳቸው፣ ለሕይወት ያላቸው ግንዛቤ ይሄ ሁሉ ይመጣል። እርግጥ በኋላ በሂደት በተወሰነ መልኩ ይቀየራል፣ የግድ ይቀየራል። ግን መሰረቱ መነሻው ዞሮ ዞሮ ከተማ ካልሆኑት አካባቢዎች የመጡ ሀገሮች መሆናቸው ምንም ጥያቄ የሌለው ነገር ነው። እና ትክክል ነው። እሱን ነጥብ ማንሳት እና እንትኑ አሁን ይሄ ከተሜነት ቤት ምንድነው? ለልጆቹ ከገጠር ትምህርት ቤት፣ ከገጠር ቤተሰቦች ተወልደው ወደ ከተማ የሚመጡ ወደ ከተማ ትምህርት ቤት የሚገቡ ልጆች ምንድን ነው የሚያጋጥማቸው ነው። ገጠር እንግዲህ ብዙዎቹ ልጆች አሁን ለምሳሌ ቀዳማዊ ኃይለ ስላሴ ስርአትን እና መፍረስን በተመለከተ ታሪኩን ስንመለከት ብዙዎቹ ልጆች ገጠር በነበሩበት ሰዓት ከቤተሰቦቻቸው በሚኖሩበት ጊዜ የስርአቱን ፍትሐዊ አለመሆን ይመለከታሉ። ማለት ብዙዎቹ የጨሰኛ ልጆች ሊሆኑ ይችላሉ፣ ወይም ደግሞ የባላባት ልጆች አሉ ብዛት፣ እንዲሁም ብዙዎቹ የባላባት ልጆች ነበሩ እና የስርአቱን ኢ ፍትሐዊ መሆን የሚመለከቱ ነበር። ግን የሚመለከቱ እንደ አካባቢያቸው ነው። በሚኖሩበት መንደር ለምሳሌ የኦሮሞ ተማሪ በኦሮሞ አካባቢ ያለውን ነገር ሊመለከት ይችላል። የሰሜን በሰሜን ወሎ የነበረው ነ የዛ አካባቢ ነው የሚመለከት ወደ አዲስ አበባ በሚመጣበት ጊዜ ግን ያቺ ኢትዮጵያ በትንሿ ያለች ኢትዮጵያ አዲስ አበባ ላይ ነው እንግዲህ መቀመጫዋ የምታደርገው። ምክንያቱም የመንግስት ውስጥ ስርዓቱ በሙሉ እዛ ነው ያለው። ብዙ ኢትዮጵያውያን ከተለያየ አካባቢ የሚመጡ ኢትዮጵያውያን እዛ ላይ ኮንሰንትሬትድ የሚሆነው ሰፍረው ያሉ፣ በተለይ ደግሞ ትምህርት ቤት ውስጥ ዩኒቨርሲቲ፣ ለምሳሌ በአዲስ አበባ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ፣ በኋላ አዲስ አበባ ዩኒቨርሲቲ ውስጥ ብንመለከት ከብዙ አካባቢዎች የመጡ ከብዙ ብሔር ብሔረሰብ የምንለው ወክለው የመጡ ልጆች አሉ እና እዛው አዲስ አበባ ውስጥ በመንደሮቻቸው በየጎጣቸው ሲመለከቱት የነበረውን ኢስታዊነት አዲስ አበባ ውስጥ ደግሞ ጎልቶ በስፋት ያዩታል። ለምሳሌ አዲስ አበባን ብንወስድ አዲስ አበባ ውስጥ ከወደ ሰባ ፐርሰንት ከስልሳ ፐርሰንት በላይ የነበረው የአዲስ አበባ መሬት በተወሰኑ ሰዎች የተያዘ ነበረ፣ ማለት አብዛኛው የአዲስ አበባ ሰው ጭሰኛ ነበር ማለት ነው። ምንድነው ቤቱ ቤት ያልነበረው ህዝብ፣ በሰው መሬት ላይ የሚኖር ህዝብ ነበረ ቤት በአብዛኛው ተከራይቶ ነበር የሚኖረው ማለት ነው። ስለዚህ በመላዋ ገሪቷ ተስፋፍቶ የነበረው ኢፍትሃዊ ስርዓት በአዲስ አበባ ላይ ታየዋለ፣ ጥብብ ብሎ በግልጽ ታየዋለ። እና ያንን ኤክስፒሪየንስ ሁሉ ከሁሉም አካባቢ የሚሆኑ ስልጣ ሼር ያደረጉታል፣ ተመሳሳይ ኤክስፒሪየንስን ያያል። የአካባቢዎች የተለያየ ነገር ነው። አሁን ግን አዲስ አበባ ላይ በሚሰባሰቡበት ጊዜ ለትምህርት ያንን የስራ ሁኔታ አይነት ይመለከቱበታልና ከተሜነት የሚጠቅመው በዚህ በኩል ነው። ምንድን ነው በሌሎች አካባቢዎች ሊያዩት የማይችሉትን የሌሎች ወንድሞቻቸውን እቶቻቸውን ሁኔታ ጭቆና ብሶ ሊያዩ የማይችሉበት ሁኔታ ነው ያለው። አሁን ግን አዲስ አበባ ውስጥ በመምጣታቸው በመሰባሰባቸው ምክንያት ያንን ያያሉ። ስለዚህ ከተማ ያንን አይን የሚና ያጫውታል። ስለዚህ ፓርቲዎቹን አሁን ለምሳሌ የአፓር ብንል የመይሶን ብንል ሌሎችም ፓርቲዎች አባሪዎች ስብስብ ብንመለከት ከተለያዩ ብሔር ብሔረሰብ የተሰባሰቡ ልጆች ናቸው። እና አንደኛው የሚያሰባስባቸው ምንድን ነው? በከተማ ውስጥ መሆናቸው ነው፣ በትምህርት ቤት ውስጥ መሆናቸው ያንን የፍትሀዊ ስርዓት ሁላቸውም በተመሳሳይ መንገድ ኤክስፒሪየንስ ስላደረጉት ነው። ስለዚህ ከተማ አግሉቶ የማሳየት አቅም አለው። በዛ ሴንስ ነው እንግዲህ አዲስ አበባ ያን ያህል የፖለቲካ ሲግኒፊካንስ ይዟ እንድትኖር ያደረጋል። እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭት ነው። ይህ ዝግጅት ዋዜማ ሬዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ሬዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜይል ዶት ኮም ላይ አድረሱ። መሰናዷችን ይቀጥላል ከዋዜማ መልስ ያነሳው በተለይ አዲስ አበባና የተወሰኑት የሀገራችን ከተሞች በአስራ ዘጠኝ ስልሳዎች ውስጥ የተጫወቱትን ፖለቲካዊ ሚና በተለይ ለሌሎች የአገሪቱ ክፍሎች ታሪካዊ እና ነባራዊ እውነታ እንዲጋለጡ በማድረግ ተመሳሳይ ችግር እንዳለባቸው እንዲሰማቸው በማድረግ ለነገሩ የተጋለጡት አገራቸው ውስጥ ያለው ነባራዊ እውነታ እና ታሪካዊ ሁኔታ ብቻ ሳይሆን ከውጭውም ዓለም ጋራ በደንብ በተሻለ መንገድ መገናኘት የቻሉት ወደ ከተሞች መጥተው በትምህርት ቤቶች ማዕቀፍ ውስጥ በመገናኘታቸው ጭምር ነው። ግን ከዚህ ውጭ ምናልባት ደረሰም አስተያየት ትሰጥበታለ። በፖለቲካ ማዕከልነትም ደረጃ ከተሞቹ በጣም ቁልፍ ሚና ነበራቸው። አዲስ አበባ እርግጥ የሀገሪቱ መናገሻ ከተማ እንደመሆኗ ብዙ የሚገርም አይደለም። ግን ሌሎቹም ከተሞች ቢሆኑ ለፖለቲካ ቡድኖቹ እንደ ሴንተር የማገልገል እና ቁልፍ ሚና የመጫወት ነበራቸው። ምን ትላለህ መስን? አሁን ከተሞች ለምንድን ነው በኢትዮጵያ ዘመናዊ ታሪክ ውስጥ በተለይ ባለፉት ስልሳ ሰባ አመታት ዋና ሚና የተጫወቱት ለፖለቲካ ንቅናቄዎች፣ ለአዳዲስ ሀሳቦች፣ ለኢትዮጵያ ብዮት የሚለውን የ ስናወራ ሁለት ነገሮችን ማንሳት አለብን ብዬ አስባለሁ። አንደኛ ቅድም ሽመልስ ያነሳው ስለ ከተሞች አስፈላጊነት፣ ስለሚጫወቱት ሚና ስናወራ በገጠር የሚኖረው ሕዝብ የፖለቲካ አመለካከት የለውም ኢፍትሐዊነትን በገቢ በተገቢ ሁኔታ አይረዳም ወይም አርቲኩሌት አያደርግም። ለፖለቲካ ትግልና ለፖለቲካ ጭቆና ምላሹ ዝምተኝነት ወይም ሰብጀክቲቭ መሆን ነው ማለታችን አይደለም። አክቹዋሊ ተቃራኒው ነው የምንለው። ምንድን ነው? ከተሞች ሁለት ነገር ያደርጋሉ። ከከፍተኛ ትምህርት ጋር ቅድም ሽመልስ አንስቶታል። ከገጠር ለምሳሌ የመጡትንና መሬት ላራሹ ብለው አዲስ አበባ ዩኒቨርሲቲ ውስጥ አብዮቱ እንዲነሳ በመጀመሪያ የፖለቲካ ጥያቄ ያነሱትን ተማሪዎች ስትመለከት ሁለት ነገር ነው ያገኙት። ኢፍትሃዊነቱን ማወቃቸው ገጠር ያሉት ዘመዶቻቸው ወይም ከተማ ውስጥ ያለው ጭሰኛ በኢፍትሀዊ ስርዓት ውስጥ በክፉ በሆነ የፊውዳል ስርዓት ውስጥ መኖሩን መረዳታቸው ብቻ በቂ አልነበረም። ሁለት ሌሎች ነገሮች ወሳኝ ነበሩ። አንደኛው ምንድን ነው? ኢሜጅን ፖለቲካል ኦልተርነቲቭ ይሄ ኢፍትሃዊ የሆነ ፊውዳላዊ የሆነ የአጼ ስርዓት ወይም ሞናርኪካል ስርዓት ገበሬውን መጨኮኑ ወይም በከተማ ያለውን ድሃ ነዋሪ መጨቆኑ ብቻ ሳይሆን በምን አይነት ሌላ የፖለቲካ ስርዓት የፖለቲካ ርዕዮት ወይም ሲስተም መቀየር ይችላል የሚለውን ያንን ኦልተርናቲቭ የሆነውን ፖለቲካል አይዲዮሎጂ አገኙት። ያንን ያገኙት ከተማ ሲመጡ ነው እንጂ ገጠር ቁጭ ብለዋል። ጭቆናን መረዳት አንድ ነገር ነው። ጭቆናን ታግለህ ካሸነፍከው በኋላ የተሻለ ወይም ፍትሀዊ በምትለው ስርዓት ለመተካት መታገል ሌላ ነገር ነው። ከተሞች ውስጥ ነው እንዲህ አይነቱ እውቀት የተገኘ። ይሄ እውቀት ደግሞ አንደኛ ከተሜ እውቀት ነው ራሱ ዘን አርበን ኖሌጅ እልፍ ካልን ደግሞ ምዕራባዊ እውቀት ነው። ስለዚህ ሁላችንም እናጋለ አዲስ አበባ ዩኒቨርሲቲ ገብተ የፖለቲካ ሳይንስ ተማሪ ስትሆን ሁለት ነገሮች ትማራለ የፖለቲካ እሳቤ ወይም ፍልስፍና ትማራለ ፖለቲካ ንተውት የሚሉት ሌላ ደግሞ ኮምፓራቲቭ ፖለቲክስ የምትሉት አለ አደለ መስለ የተለያየ ሀገሮች የፖለቲካ ስርአት ምን አይነት ነው ምንድን ነው በጎ ጎኑ፣ ምንድን ነው መጥፎ ጎኑ ምንድን ነው ችግሩ እንዴት አድርገ እነዚህን ጥያቄዎች መፍታት ይቻላል ይሄ እውቀት የሚገኘው ከተማ ነው እንጂ ባለ ሀገር አይገኝ ይሄ እውቀት ደግሞ ለትግል በጣም አስፈላጊ ነው ስለዚህ ከተሜነት ለፖለቲካ ትግል ሎካል የሚሆንበት ወይም ሴንተር የሚሆንበት አንዱ ምክንያት ምንድን ነው? ሰብቨርሲቭ የሆኑ አይዲዮሎጂስ ወይም ቀያሪ ለዋጭ ወይም አሻጋሪ የሆኑ ርዕዮተ ዓለሞች የሚፈበረኩት ኢንኩቤትድ የሚሆኑት ከተሞች ውስጥ ነው። የሚገርመው ነገር አንዱ እሱ ነው። ሁለተኛ ከተሞች ዳይቨርስ ናቸው፣ ሄትሮጂነስ ናቸው። እኛ አሁን በሶሲዮሎጂ ሁለት ሞዴሎች አሉ፣ ከተሞችን የምንገልጽበት አንዳንዴ ሳላድ ቦልስ ናቸው እንላለን። ነው ካሮት ሰላጣ፣ ቲማቲም ቀምስ ሳላድ እንደምትለው ወይም ሜልቲንግ ፖት የምንለው አለ። ለምሳሌ ነው ሽሮ በርበሬ ጨምረን አፍልተን ወጥ የሚባል አዲስ ነገር እንደምንሰራ ከተሞች ይሄ ህብረ ብሔራዊነታቸው ልክ እንደ ሙዳይ ጌጣቸው ብዙ መሆኑ ገጠር የምታየውን ፓሮኪያሊዝም ገጠር የምታየውን ወንዜነት እንድታልፍ ያደርጋል። አንዱ ከጋሙ ጎፋ መጡ አዲስ አበባ ዩኒቨርሲቲ ሲማር አሰፋ ጫቦ የሚባል ሰውዬ፣ አንዱ ከትግራይ መጦ ሲማር ብርሃነ መስቀል ረዳ የሚባል፣ አንዱ ከወለጋ መጦ ሲማር ሌንጮ ለታ የሚባል አብረው የሚማሩ ትምህርትና አብረው የሚነጋገሯቸው የፖለቲካ ሀሳቦች ከዛ አንድን መንደር፣ አንድን አካባቢ፣ አንድን ብሄር ማዕከል ካደረገ ተዋስኦ ወይም ዲስኮርስ የግድህን እንድትወጣ ያደርጋል። አንተ የምታልፍበት ነገር በመንደርህ በአካባቢ በቃ ክሮስ ካቲንግ እንደሆነ የአንተ ጭቆና ሌሎችም እንደሚቀበሉት አንተ የምትፈልገው ፍትህና የምትፈልገው ስልጣን የምትፈልገው አዲስ የፖለቲካ ስርዓት ለሌሎችም የሚተርፍ መሆን እንዳለበት ከመንደር ያስወጣል ከተማ መንደሬነት ነው ያስወጣል ስለዚህ ይሄ ፐሮኪያል ከሆኑና ኢንዋርድ ሉኪንግ ከሆኑ ፖለቲካል አይዲዮሎጂስ እንድትወጣ ያደርጋል በእነዚህ በሁለቱ ምክንያት ከተሞች ሁል ጊዜ አዲስ እና አዲስ ብቻ አይደለም ኖቭል እና ተራማጅ ወይም ፕሮግሬሲቭ የምንላቸው አይዲያስ የሚወጡባቸው መንደሮች ሆነው ይገኛሉ በነዚህ ሁለት አብይ ምክንያቶች የከተማ ፖለቲካ አዳዲስ ነገር ሁሉ የሚከሰትበት ነው ብዬ አምናለሁ። መሰለኝ እዚህ ላይ ምናልባት ሽመልስ ማስተያየት ይኖረው ይሆናል። በእርግጥ አንደኛው ይህ የገጠሩ ወይም ጠበብ ያለው ነገር የግድ ሰፋ ካለው ነገር ያነሰ ኢምፖርታንት ነው ወይ የሚል ጥያቄ ነው። ሌላው ግን እንደው አንድ ነገር ላነሳ የፈለግኩት እንዳልከው ከተሞች ፖለቲካ የሚንተከተክባቸው ብዙ አይነት ቅመም ገብቶባቸው የሚንተከተክባቸው ናቸው። በባህሪያቸው ግን ከተሞችን ማዕከል ያላደረጉ የፖለቲካ እንቅስቃሴዎችም ነበሩ በኢትዮጵያ ታሪክ በሌሎቹም ትክክል ሀገሮች ታሪክ፣ ምናልባት እርግጠኛ አይደለሁም። እነዛ ንቅናቄዎችም ቢሆኑ በአካባቢያቸው ዝቅተኛ ደረጃ ከተሜነት ያለባቸው ንዑስ አካባቢዎች ምንድን ነው የተጠነሱ ናቸው ማለት ይቻል ይሆናል። ግን እሱም ትዝ ስላለኝ አንዳንድ ጊዜ በከተሞችም ባይሆን በገጠሮችም አካባቢዎች የፖለቲካ ስርዓት ላይ የማመፅ ነገሮች እንደሚነሱ ግን እንዳልከው የተሟላ ወይም እኛ ዛሬ በምንረዳው መንገድ የተሟላ የፖለቲካ ምልከታ ይኖራቸዋል ወይ እርግጠኛ አደለውም። ሽመልስ ምን ልትጨምር ነበረ? ትንሽ መጨመር ያለበት ሀሳብ ነው ብዬ የማስበው ምንድን ነው የከተሞችን አስፈላጊነት፣ የከተሞችን ስራ ወሳኝነት የአስረገጥን በምንነጋገርበት ሰዓት ይሄ ገጠር ገጠር የምንለው አካባቢ አሁን በተለይ ኢትዮጵያ ተማሪዎችን እንቅስቃሴ እንደምሳሌ ወስዳቸው ነው መሰለኝ ከተሞች ከተለያየ የኢትዮጵያ አካባቢ የሚመጡ ሰዎች የሚሰባሰቡበት የስርአቱን ሴታዊ ሁኔታዎች የተመለከቱበት ከዛም ወደ ትግል የተነሳሱበት አካባቢ ስለሆነ ቆሎ ነው ብለናል እና ከመሰባሰባቸው የስርአቱን ችግሮች መረዳታቸው ብቻ ሳይሆን ለመለወጥም አማራጭ ሀሳብ ለማቅረብ የረዳቸው አንደኛ ከተማ ውስጥ መሆናቸው ነው የሚል ሀሳብ ደረሰ ሲናገር ሰምቼ ስለነበረ ትክክል ነው ብዬ ደግፌ ተጨማሪ ሀሳብ ማቀርበው ምንድን ነው፣ የግድ ስርአቱን ለማስለወጥ አማራጭ ስርአት ኢንቪዥን ወይም ኢማጅን ለማድረግ ከተማ ውስጥ መሆን አለባቸው ከሚለው ሀሳብ በተጨማሪ የግድ ገጠሩም ሆነው ማሰብ፣ ለምሳሌ አንዳንዶቹ ተማሪዎች ሊትሬቸሩን ካገኙ አንዳንዶች እኮ ተማሪዎች ስርዓቱን አስከፊነት ያወቁት ከተማ ውስጥ ከመምጣታቸውን በፊት ነው። እዛ ሀገር ላይ በነበሩበት ሰዓት ሊትሬሰሮችን በአገኝ ቁጥር ስነ የማርሲስት የሚባለውን ሊትሬሰር አግኝተው አብበው ነው ለአብዮት የተነሳሱት። የሌሎችም አካባቢዎች አብዮት ስንመለከት ካምቦዲያ ውስጥ የነበረውን ፖልፖት አብዮት ስንመለከት፣ የራ የቻይናውን ማውን አብዮት ስንመለከት፣ የገጠርን ገጠር የነበረውን ቦታ እንመለከታለን። እንዴት ገጠር ቁልፍ ሚና እንደተጫወተ በኋላም ገጠርን ሮማንሳዊ አድርጎ ብቻ ሳይሆን ገጠርን ገጠርን ማካከል አድርጎ አሁን በዚህ በኢትዮጵያ ውስጥ ባለው ቋንቋ መሰረት ገጠር ማካከል የመስ አድርጎ የሚመሰረትን ስርዓት ሁሉ ማየት የተማረ በቅተዋል። ስለዚህ ከገጠርም ማነ ከከተማም ወጣ ብለን የከተማን ስፔስ አንጠቀም፣ በሩረል ስፔስ ውስጥም ሆነን በሩ በገጠሩ አካባቢ ሆነን ራዲካል የሆኑ ፕሮግረሲቭ የሆኑ ሀሳቦችን እይታዎችም ሊኖረን ይችላል። ለአብዮት ስርዓት ለመለወጥ፣ አዲስ ስርዓትን ለመመኘት የሚያስችሉ ሁኔታ አለ ማለት ነው። ገጠር ሌላው ገጠር ከተሞች ይህ ጽንፈኝነት አለ አይደለም፣ በተለይ በኛ ሀገር ታሪክ ውስጥ ግን ጽንፈኝነት አለ። አንድ ጊዜ ገጠርን ማዕከል ያደረገ የሚባል ነገር አለ። አሁን ደግሞ ከተማን ማዕከል ያደረገ የሚባል ነገር አለ እና ከአንድ ጽንፍ ወደ ሌላ ጽንፍ የመፈናጠር ነገር ነው። እኛ በዛ ጊዜ የሚያስቸግረን ይሄ መፈናጠር አለ አይደለም? ጣጣ ነው። አሁንም ከተማን ሩራልን ገጠርን ሮማንሳይዝ አድርገን እሱ ደግሞ ሲያልቅብን ወደ ከተማዋ ሮማንሳይዝ እንዳናደረገው ነው የምፈራው። ከተማው የፕሮግሬሲቭ ሀሳቦች የሚራምዱበት አካባቢ ብቻ አይደለም። እንደውም ሪያክሽነሪ የሆኑ ሀሳቦች የሚሸራሽሩበት አካባቢ ነው። ከገጠር የመጡ ሰዎች ሁሉ ከአን በብሔረሰብ፣ በወንዜነት፣ በመንደርነት ያስቡ የነበሩ ሰዎች ከተማ ሲመጡ ወደ ሰፊው የኢትዮጵያ ባህር ውስጥ አይጠልቁም እኮ አንዳንዶቹ ይዋኛሉ እንጂ መንደር ይመሰርታሉ፣ እዛ ውስጥ አሁን አዲስ አበባ ከተማ እኮ ብንመለከት የሀገሪቷ ብሔራዊ ዋና ከተማ ነው ትላለን እንጂ ወደ የመንደሮቹ ወደ እያንዳንዱ ሰፈር ስንሄድ ትንሽ የጎሳ መንደሮች ይለዋሉ። አዲስ አበባ ውስጥ ሌሎች የጎሳ ሰዎች የሌላ ጎሳ ሰዎች አይገቡበትም፣ አይደለም ወይም ገጠር እንዳለው እንደ ጎሳ መንደር ኦፕሬት ያደርጋሉ። አይደለም ግን ተመስርተዋል። የተወሰኑ የተወሰኑ የአዲስ አበባ አካባቢዎች ላይ ከተወሰኑ ብሔረሰቦች የሚመጡ ሰዎች ፍሪ ዶሚኔት የሚያደርጉበት አካባቢዎች ተፈጥረዋል። የትግራይ ሊሆን ይችላል፣ የጉራጌ ሊሆን ይችላል፣ የዶርዜ ሰፈር ሊሆን ይችላል። እና ቅድም አንስቼ የነበረው ነገር ምንድን ነው? ብዙ ጊዜም በብሔረሰብ አስተሳሰብ ጥናት ላይ ከገጠር ያንድ ብሔረሰብ አባል ወደ ከተማ ውስጥ በሚመጣ ጊዜ ወደ ህብረ ብሔራዊ ወደ ሆነ ከተማ ሲመጣ እንደሪነቱን ትቶ ብሔራዊ ይሆናል ይባላል። ግን ላይሆንም ይችላል። እንደውም ምንድነው? ወይም ሪስሚ ሳይዝ ይሆናል እንደገና አሁን እንደውም ይጠናከራል። ይሄ የብሔር ማንነቱ የባሰ ጠንኩሮ ይወጣል። ምክንያቱም በአዲስ መልክ ማየት ይጀምራል። ማንነቱ በአዲስ መልክ በአዲስ እይታ እያየ የባሰ ወደ አክራሪነት መሄድ ይችላል። ሪአክሽነሪ ሊሆን ይችላል። ስለዚህ ሁለቱ ካፓስቲ ያለው ገጥ ልክ ገጠር ፕሮግረሲቭ ሊሆን ይችላል ሪያክሽነሪ ሊሆን እንደሚችለው ሁሉ ከተማም ያ ሁለቱ ካፓስቲ ያለው ፕሮግረሲቭ ሀሳቦች በብዛት ሊንሸራሸሩበት ይችላሉ፣ ሪያክሽነሪ የሆኑ ሀሳቦች ሊመጡበት ይችላሉ። እንደውም አንዳንድ ጊዜ ሪያክሽነሪ አይዲኦሎጂስ የተፈጠሩ ሴት ነው፣ ከተማ ውስጥ እኮ ነው። ብትም ሶሻሊስት ማን ነው? የፋሽዝም ፈለው ናዚዝም ማነው ፈጣሪዎቹ? ህይወት የዘራው ያደገው የበለጸገው ነው በከተማ ውስጥ ነው እና ገጠርም ከተማ ነው፣ ኬርፍሊ ነው ማየት ያለብን። ኢንዲቪዥዋሊ ነው ማየት ያለብን። እያንዳንዱ ገጠር በራሱ ኮንቴክስት ነው ማየት ያለብን። ባየነው ቁጥር ያ ካፓስቲ አለው የጥሩም የመጥፎም። ከዛ በላይ ሌላ ስም ካለ ግሬ የሚባል ነገርም ካለ የዛም ካፓስቲ አለው እና በጣም ኮምፕሌክስ ነው፣ ፍሌክስብል ነው፣ ዳይናሚክ ናቸው እነህ ቦታዎች። ሽመልስ፣ ጥሩ ነገር ነው ያነሳኸው። አንድ ነገር እዚህ ላይ ለመጨመር የዚህ የእኛ አገር የገጠርና የከተማ አመለካከታችን ወይም ሁለቱን አካባቢዎች የምናስብበት መንገድ ራሱ ጤና የሚጎለው ይመስለኛል። ለምሳሌ በሌሎች እኔ እንግዲህ ኡጋንዳን ኬንያን ቀረብ ብዬ ለማየት ሞክሬ ነበር እና እነሱ ከተማ ውስጥ የሚኖር ሰው ከገጠር ጋር በጣም ሕይወት ያለው ግንኙነት አለው። በጣም ሕይወት ያለው አንድ ሰው ከገጠር ወደ ከተማ መጣ ማለት ገጠር ጭራሽ ድርሻይልም አይልም ማለት አይደለም። ወይም የኢኮኖሚና የሶሻል ትስስሮች አይኖሩትም ማለት አይደለም። ከገጠሩ ጋር ለአመት በዓል ሲሆን ገጠር ይሄዳሉ። ኢቨን በሳምንቱ መጨረሻ ሁሉ ከተማው ቅርብ አካባቢ ከሆነ ከሆኑ ዘመዶቻቸው ወይም የመጡበት ቦታ እዛ ሄደው የማሳለፍ እዛ የኢኮኖሚ ኢንቨስትመንት የማድረግ ማህበራዊ ትስስሮቻቸውም እንዳሉ የመቀጠል አለ። ወደ ኢትዮጵያ ስመጣ ግን እንግዲህ የእኔ እንዳጋጠመኝ ምናልባት ለሁሉም ከተሞች ውስጥ ላሉ ሰዎች ላይሰራ ይችላል። እኔ በማውቀው በእኔ ቤተሰብ፣ በእኔ ዙሪያ የጓደኞቼን እንደው የሰፈሬን የረጅሙ የብዙውን ሰፈሬን ማየት ትችላለህ። ግን ብዙ ጊዜ ከተማ መጥቶ የተማረ ሰው ከገጠር ጋራ ያለው ግንኙነት በጣም ጠባብ ነው የሚሆነው ግፋ ቢል ከገጠር ሰው ታሞ መጥቶ እዛ ቤት ያርፍና ይመለሳል፣ ወይም ደግሞ የቅርብ ዘመድ ገጠር ከሞተ ሄዶ ቀብሮ መመለስ እንጂ ሌላ ኢኮኖሚያዊና ጠንካራ ማህበረሰባዊ ግንኙነትን መቀጠል ራሱ ከከተሜነት ጋር ቢቃረን ተደርጎ ይወሰድ ወይም የኑሮ ሁኔታ ሳይፈቅድ ቀርቶ አይመስለኝም ግን ግንኙነቱ ራሱ በጣም ሻካራ እና አንዱ ሌላው ላይ ያለው አመለካከት ቀጣይ እንዳይሆን የሚያደርግ ሆኖ ነው ያገኘሁት። ደረሰ፣ ስም አቋርጭህ ነበረ። አዎ፣ በጣም በአንተ ሀሳቦች በሙሉ ስማም ባለው ሽመልስ ባለውም ነሰሰርኒ ከተማ ውስጥ የሚፈበረኩ የፖለቲካ ሪዮቶች በሙሉ ተራማጅ ወይም ፕሮግሬሲቭ ይሆናሉ ማለት አይደለም ለምሳሌ ፋሽዝምን ጠቅሷል ናዚዝምን እነዚህም ከተማ ላይ ባለ ብሔራዊ ከበርቴ ወይም ናሽናል ቡርዥዋዚ የተመሰረቱ አርበን የሆኑ ግን ፕሮግሬሲቭ ያልሆኑ አይዲዮሎጂስ ነበሩ ያለው እስማማለሁ ነገር ግን አንድ ነገር ሽመልስ ያለው ላይ ጥያቄ የሚፈጥርብኝና ምናልባት ከሱ የተለየ አመለካከት ያለኝ ምንድን ነው ለምሳሌ ብዙ ጊዜ ሰዎች ከተማ መጠው ከተሜነትን፣ ይሄ ሌላውን ማህበረሰብ ከነሱ የተለየ ቋንቋ፣ ከነሱ የተለየ እምነት፣ ከነሱ የተለየ የኢኮኖሚ መደብ ያለውን ነሰሰርሊ ኢምብሬስ የማያደርግ የማያቀፍ እንዳውም ራሳቸውን የመነጠል የራሳቸውን ወገን የራሳቸውን መንደር ቋንቋ የሚናገረውን ሰው ፈልጎ እዛ ውስጥ የመተከል እና ሪትራይባላይዝድ የመሆን ነገር ከተማ ውስጥ ሊመጣ ይችላል ብሎ አንስቶ ለምሳሌ አዲስ አበባ ውስጥ እንደዚህ አይነት እንደውም ከመጡበት መንደር ወይም ክፍለ ሀገር ሰዎቹን ስም የምንሰጣቸው ሰፈሮች አሉ። ለምሳሌ ወሎ ሰፈር እንላለን። ለምሳሌ ነው፣ ከከባታዊ ከሀዲያ የመጡ ሰዎች የሚኖሩበትን ሰፈር እንደዛ እንላለን። ይሄ ሪትራይባላይዜሽን ራሱ ከተማ ውስጥ ሊሆን ይችላል። ስለዚህ ከተማ ውስጥ ነሰሰር ነው ብሔራዊ ማንነትን ብቻ የምንወስድበት አይደለም ያለው ኳሊፋይድ መሆን አለበት እያምናለሁ። እንዴት ብትለይ፣ ብሔራዊ ዘውጊያዊ ብለን ኤትኖ የምንለውን ኤትኖ ናሽናል የምንለውን ማንነት ወይም አመለካከት ወስደህ እኔ ኦሮሞ ነኝ፣ እኔ አማራ ነኝ፣ እኔ ትግሬ ነኝ፣ እኔ ኢትዮጵያዊ ብቻ አይደለሁም፣ በኦሮሞነቴ ኮራለሁ፣ በትግሬነቴ ኮራለሁ፣ ማንም ይሄን ማንነቴን እንዲነጥቀኝና ሌላ ማንነት እንዲያጠልቅልኝ አልፈልግም የሚለው በተለይ ሀገረ መንግስታዊውን ብሄርተኝነት ስቴት ናሽናሊዝምን ወጊድ የሚለው ዘውጌ ብሄርተኝነት እራሱ ከተማያዊ ነው ብዬ አስባለሁ። አሁን ተስማማበትም አትስማማበትም ፕሮግሬሲቭ ነው አይደለም የሚለው ሰናይ ነው እኩይ ነው ፖዘቲቭ ነው ወይስ ኔጌቲቭ ነው የሚለው የቫሊዩ የእሴት ጀጅመንት ወደ ጎና አድርገ ነው ይህ አይነቱ ኤክሰርሳይስ እኔ ኤትኖ ናሽናሊዝም እራሱ ኢዛን አርበን ኮንስትራክት ገጠር ውስጥ ያሉ ሰዎች ይህን ኮንስትራክት አድርገው እራሳቸውን ከሌላው ዘአዘር ከምንለው የሚለዩበት የፖለቲካ ወፐን አያደረጉትም። ኦሮሞ ናቸው ናቸው፣ ቋንቋቸውን ይናገራሉ፣ አምላካቸውን ያመልካሉ። ግን ያንን ማንነት ከአማራው ከትግሬው፣ ወይም ከከንባታው ልሂቅና ከከንባታው ገዥ መደብ ወይም ከአማራ ገዥ መደብ ለመለየት ለመነጠያ እንደ ፖለቲካ ባንዲራ አይጠቀሙበትም። ያ ኮንስትራክት ራሱ መስፈት አርበን ኮንስትራክት ነው ባይኔ። ለዛ ነው ለዛ ነው እኔ ገጠር አካባቢ ላይ የፖለቲካ ርዕዮቶች ተተንትነው ይወጣሉ በሚለው አልስማማም። ይሄ ማለት የባለ ሀገር ሰው የፖለቲካ አመለካከት የለውም ማለት አይደለም። ይሄ ማለት ቅድም ያለውን የሞደርናይዜሽን ቴዎሪ ሪቪዚት የማድረግ ጉዳይ ሳይሆን የፖለቲካ ስልጣንና ሪሶርስ አሁን ባለንበት ዘመን ኔሽን ስቴት በምንለው ሌቭል ላይ ስለሆነ ኮንሰንትሬት የሚያደርገው ከተሞቹ የፖለቲካው ጨዋታ የሚካሄድባቸው መድረኮች ናቸው፣ ቅድም አንተ እንዳልከው። ስለዚህ ዘውጌ ብሔርተኛም በለው አገራዊ ብሔርተኛም በለው ተራማጅም በለው ወይም ወጋ አጥባቂ ኮንሰርቫቲቭን በለው፣ እነዚህ ሬንዲሽንስ ኦፍ አይደንቲቲ፣ እነዚህ የማንነት መለኪያ ሪኦቶች የሚፈበረኩት ወደ ግም ጠላንም ከተማ ይመስለኛል። መስል ግን ከተሚዎቹ ባላገሩ ኮኦፕት ያደርጋሉ። ለምሳሌ በዶክተር በየነ ጴጥሮስ ሀዲያ ሲሄዱ የሀዲያ ናሽናሊዝም አርቲኩሌት ያደርጉታል ቢካዝ ኢት ሰርቭስ ኢትስ ፐርፐዝ። ስለዚህ እርግጥ ነው ከተማን እንዳናቆነጀው በጣም ሮማንቲሳይዝ እንዳናደርገው እንደተባለው፣ እኔ አሁንም ደግም የምለውም ደግሞ የገጠርንም ሚና እንደው በጣም እንደው በጣም አላደዛ እንዳናቆነጀው ኢንደሴንስ ነው። አሁን የምንላቸው ነገሮች ገጠር ላይ በጣም ይሰራሉ ብሎ ማመን ለምሳሌ የኢትዮጵያን አብዮት በፊት የነበሩትና ነገቡ ታረቀ ያነሷቸውን የባሌ ገበሬዎች አመፅ፣ የጎጃም ገበሬዎች አመፅ፣ የትግራይ ገበሬዎች የመጀመሪያ ወያኔ የምንለውን ብናያቸው አመፆች ነበሩ፣ ግን ማዕከላዊ መንግስትን የማንሳት ሪፑብሊክ የማቋቋም የታላቋ ትግራይ ሁን የታላቁ ኦሮሚያ ህገ መንግስት የመቅረጽ ራስን በራስ የማስተዳደር እና ብሔራዊ ማንነትን ወደ ፖለቲካ ማንነት የመቀየር ፕሮጀክቶች አልነበር እና እዛ ገራ ኳሊፋይ ማድረግ አለብን ለማለት ነው። መስ እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስቴቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜይል ዶት ኮም ዋዜማ ራዲዮ አት ጂሜይል ዶት ኮም ላይ አድርሱ። መሰናዷችን ይቀጥላል። ከዋዜማ አንዳንድ አድማጮቻችን ቅር እንደሚሰኙብን ምክንያቱም ብዙ ጉዳዮችን ያነሳነው ግን አንደኛቸውንም ረጅም ጊዜ ወስደን አልተነጋገርንባቸውም። ግን ምናልባት የሬዲዮ ፕሮግራም አንዱ ባህሪ ይሄም ይመስለኛል። ውይይታችንን ለመጨረስ ከተሞች ለዴሞክራሲ ምን ያህል አስፈላጊ ናቸው? የኢትዮጵያ ከተሞች በተለይ ምን ያህል አስፈላጊ ናቸው ብላችሁ ታስባላችሁ? ምንድነው ምናልባት መደምደሚያ የሚሆነው ከተሞችንም ገጠሮችንም ሮማንሳይዝ ማድረግ አያስፈልግም የሚለው ነገር ላይ አይ ቲንክ ትልቅ ነጥብ ነው መስማማት አለብን። ምክንያቱም ሁለቱም የራሳቸውን አቅም አላቸው፣ ለማሰብ ለማድረግ አቅም አላቸው ብዬ አስባለሁ። ገጠር ውስጥ የሚሰሩ ስራዎች ከተማ ውስጥ የሚሰሩበት ሁኔታ አለ። ከተሞችን ቅድም እንደተባለው እነኝህ ቅድም ምናልባት ሎድድ ይሆናል እንጂ ሪያክሽነሪ ወይም ፕሮግሬሲቭ አስተሳሰቦች የሚታሰቡበት ኢንስቲቱሽናላይዝ የሚሆንበትም ነበር የሚለውን እስማማለን። ግን አንድ ነገር ማለት የሚፈልገው ምንድን ነው፣ ገጠር ከተማ የሚለው ቅድም እንዳሁም መስፍን ብለዋል፣ ምናልባት አናሊቲካል ለምርምር ስራ የፈጠርነው ክፍፍል ይሆናል እንጂ ገጠር ከተማ የሚለው ዲቫይድ በአሁኑ ሰዓት ለቀጥሎ እየሆነ ነው እየፈጠረ እየፈረሰ ያለ ነገር ነው እና ከዛ ማለፍ አለብን። ይሄ አሁን አንተ አሁን ብዙ ጊዜ ያለው ይሄ ሩራል አርበን ታይስ አላለ ግንኙነቶች ግንኙነቶቹ እጅግ የሰፉ ስር የሰደዱ ስለሆነ አንዳንዴ ኮንፊውዝ ሊያደርግህ ይችላል። ኮንፊውዝ ሊያደርግህ ገጠሩ የቱ ነው ከተማው የቱ ነው እስከምትልም ድረስ ግራ ገባ ይችላል አሁን አንዳንድ አካባቢዎች በጉራጌ አካባቢ ለምሳሌ ወይም ደግሞ ወደ ደቡብ አካባቢ ሬጉለር በዓመት በዓል ሊሆን ይችላል። በተለይ መስቀል ወይ አረፋ በሚባል ጊዜ ሕዝቡ እንዳለ ነው የሚገባው እና ግንኙነቱ በዛን ጊዜ ብቻ ሳይሆን አመቱ ሙሉ ነው የሚካሄደው። ምናልባት የተለያዩ ነገሮች ፋሲሊቴት ረድቷቸው ቅር የትራንስፖርት ቅርበቱ ሙሉ ሙሉ ሊሆን ይችላል እና እንደዚህ በዚህ አይነት ዲስከሽን ውስጥ አንደኛው ጠርቶ ጠሎ መውጣት ያለበት ነገር ምንድን ነው? በከተማ በገጠር የሚለው ዲቫይድ፣ ይሄ ክፍፍል ሙሉ በሙሉ በመሬት ላይ ያለውን እውነታ አቅፎ ገንዞ አይዝንም። ምናልባት ከዛ ማለት አለብን። አሁን ካለው ዲቫይድ የገጠር ከተማ ከሚለው ክፍፍል ወጣ ብለን ማሰብ መጀመር አለብን እና እንደዛ ማሰብ ከጀመርን ምናልባት አንዳንዶቹ ያላቸው ነገሮች ሁሉ በዛ ውስጥ ሊጠቃልሉ ሊፈቱልን ይችላሉ። የተለየ አለም አይደለም። ከተማ ስንል ከገጠር የተለየ ተለይቶ ያለ ራሱን የቻለ አለም አድርገን ማየት የለብንም። ገጠርንም ልክ በዛ አንጻር ራሱን የቻለ ከሌላ አለም የመጣ ያለ አይለን ደሴት አድርገን የታድርገን አንየው። ሁለቱም ሁል ጊዜ በራሳቸው ዴይሊ መስተጋብር አለ። የሚገናኙበት የሚጠላለፉበት የሚጋመዱበት ገመዶች አሉ፣ ብዙ ናቸው። ስለዚህ ሽግግሩ ሰብአዊ ነው፣ እቃዊ ነው፣ አሳባዊ ነው። ብዙ ሀሳቦች ከገጠር ወደ ከተማ ከከተማ ወደ ገጠር ይሄዳሉ። ትራንዛክሽን አለ። ስለዚህ እንደዛ ማሰብ ምናልባት አስፈላጊ ነገር ሊሆን ይችላል። ሁለት ይሄ ጥያቄ ይህ እንደተመለከተ ከተሞች ለዲሞክራሲ እንግዲህ በምዕራቡ እናስብ፣ በምዕራቡ ጭንቅላት እናስብ። ምናልባት ምዕራቡ ስላለን ግን እንደገና ምዕራቡ መውጣት ያስፈልግናል። ግን በምዕራቡ በምዕራቡ ጭንቅላት ውስጥ ሆነን በምዕራቡ በእኛ ጭንቅነት በምዕራብ ሀገር በምዕራብ አስተሳሰብ እናስብና ዲሞክራሲ የሚለውን ስታይ ከተሞች ውስጥ ነው እንግዲህ የተፈጠረ የሚሉት ነው። እንግዲህ አቴንስ የዴሞክራሲ መወለጃ ነው ተብሎ ተነግሮናል። ምናልባት የእኛን ስላላጠና ይሆናል። አፍሪካ ውስጥ ምናልባት እነሱ የሚያስቡት አይነት ዴሞክራሲ ተፈጥሮ ይሆናል ብልጥም ያለ ገጠር ውስጥ በዛፍ ስር፣ በማ በዋርካ ስር ምናልባት ኦሮሞ ውስጥ ቀድሞ ተፈጥሮ ሊሆን ይችላል። ወይ ሌላ ኦሮሞ፣ ሌላ ኢትዮጵያኖች ውስጥ ተፈጥሮ ይሆናል። ሌሎች አፍሪካ ውስጥ ተፈጥሮ ይሆናል። ግን እሱ አላጠናንም፣ አልነገሩንም፣ አልነገርናቸውም እኛ ማጥንጠ ስለዚህ በነገሩን ሄደን ስናስብ ይህንስ ከተማ ውስጥ የተፈጠረው ነው። ምን ልነው አቴንስ ውስጥ የተፈጠረው ያ የግሪክ ዲሞክራሲ ያለን ወደ ሌላ ዓለም ሄደን እንላለን። ስለዚህ ያንን አስተሳሰብ ይዘን ስንመጣ፣ ወደ ኢትዮጵያ ስንመጣ የስ አዲስ አበባ የመሳሰሉ ከተሞች ድሬዳዋ፣ ወይ መቀሌ፣ ወይ ባህርዳር፣ ወይ አዋሳ፣ ወይ ናዝሬት፣ ጅማ እኚህ ከተሞች የኢትዮጵያ የወደፊቱ ዲሞክራሲ መመስረቻ መዳበሪያ ቦታዎች ናቸው፣ የሚዳብርባቸው ቦታዎች ናቸው ብለን ነው እንግዲያ የኮንክሉዥንሱ የሚገባ የምንደመድመው። በዛ መንገድ ከሄድን ግን መውጣት አለብን። ያም ትክክል ነው፣ እና አላደረግም አልክደው። ምክንያቱም ከተሞች ቁልፍ ናቸው። ብዙ ሀሳቦች የሚለዋወጡበት የሚሸራሽሩበት፣ ፕሮግሬሲቭ አይዲያዎች በተለይ የሚፈጠሩበት ነው። ብዙ ከተማ ለምሳሌ አሜሪካ ውስጥ ብትመለከት ወይም ኢትዮጵያ ውስጥ ራሱ ምርጫ ሲካሄድ ብዙ ጊዜ ተቃዋሚዎች ወይ ሊበራል የሆኑ ሀይሎች ለምሳሌ አሜሪካ ውስጥ የሚያሸንፉት ከተማ ውስጥ ነው። ከተማ ወጣ ባለ ቁጥር ብዙ ጊዜ ሪፐብሊካን ፓርቲ አሸናፊ ሆነ ይወጣል። የራሱ ምክንያት አለው፣ ግን አትሊስት ከተማ እና ገጠር መሆኑ ራሱ የራሱ ተጽዕኖ አለው። ኢትዮጵያ ውስጥም ያ ነገር ይንጸባረቃል። ግን አገይን ከተሞች ለዚህ ሊብረል ለሆነ ዲሞክራሲ ወሳኝ ናቸው፣ ቁልፍ ናቸው እንደምንለው ሁሉ ዴሞክራሲ በተለይ ደግሞ ይሄ የምዕራቡ አይነት ዴሞክራሲ አይደለም። በዓለም ላይ እኮ ብዙ አይነት ዴሞክራሲ ዴሞክራሲስ ሊኖሩ ይችላሉ። ብዙ አይነት ዘመን አይነት ሊኖሩ ይችላሉ። በምዕራቡ አይነት ዴሞክራሲ በምዕራቡ አይነት ዘመን አይነት ብቻ ተቃኝተን ተወጥረን ታስረን መቀመር የለብንም። የራሳችን አይነት ዴሞክራሲ ልንፈጥር እንችላለን። የራሳችን አይነት ዘመናዊነት ልንፈጥር እንችላለን። ከተማዎች ውስጥ ልንፈጥራቸው እንችላለን። ከተማዎች ልንፈጥራቸው እንችላለን። ስለዚህ ነው የምለው ምንድን ነው ለምንድ ኤክስፐሪመንት ማናደረገውን በራሳችን አይነት ዴሞክራሲ። ለምሳሌ ከተማ ቀመስ ያለው ከከተማ ወጣ ባለ ወይስ ለምድ ከተማና ገጠር ለምን ምንለው ከተማና ገጠር የሚለውን ቃላት አንጠቀም። በቃ በዛ እናስብና የራሳችን አይነት ዴሞክራሲ ኤክስፐሪመንት እናድርግ። በእርግጥ ዩኒቨርሳሊ ሼር የምናደርጋቸው ነገሮች አሉ። መብቶች የምንላቸው ነገሮች አሉ። የሰው ልጅ ሁሉ ሼር የሚያደርገው ማንም ያልሰጠው፣ ማንንም የማይለምነው መብቶች አሉት። እና እነኛ መቶች ላይ ማንም መስማማት አለበት። ግን የግድ ሌሎች በፈጠሩ መንገድ አይደለም መፍጠር ያለብን። የግድ ከተማ ውስጥ ብቻ መሆን የለበትም። የግድ ገጠር ውስጥ መሆን የለበትም። ከዛ ውጪ ሌላ አስቀስ መፍጠር አለ። እኔ እንዳው ገጠር ከተማ የሚለው ቃላል አይመችሉ። ጠባብ ናቸው፣ አሳሪ ናቸው። አሳሪ ግን ግን በሌላ በኩል ግን ሽመልስ፣ ደስ ይላል ደስ ይላል ከተማና ገጠር የሚለው ነገር እንዳልከው አንዱ ያለ ሌላው የሚኖር ነገር አይደለም። ምንም ጥያቄ የለው እሱ እስማማለሁ። ግን ሁለቱ ግን የተለያዩ ነገሮች ናቸው። ስለዚህ ለተዋሶ ወይም ለትንተና ብቻ ሳይሆን በተግባርም ሁለቱ የሚጋሯቸው ብዙ ነገሮች ቢኖሩም ራሳቸውን የቻሉ ማለት መቶ በመቶ ራሳቸውን የቻሉ ናቸው ባንልም፣ ግን የየራሳቸው የሕይወት ዑደት ያላቸው ኤንቲቲዎች ናቸው። የዚህ የዴሞክራሲ ኤክስፐሪመንቱም ሁሉም ነገር ጥሩ ጥሩ ሀሳብ ነው። በእርግጥ አሁን እንዳልከው ለምሳሌ ገዳ ለኔ በእኔ እምነት ጥሩ አገር ጥሩ የፖለቲካ ስርዓት ቢኖረን ኖሮ የራሳችንን ኤክስፐሪመንት ለመስራት በጣም ጥሩ መነሻ ሊሆን ይችል የነበረ ነው። ምንም ጥያቄ የለውም እና እኔ እኔ እንግዲህ እኔ እስካነበኩት እኔ እስከማውቀው ድረስ ገዳ ከከተሜነት ጋራ ብዙ ግንኙነት የለውም እና ሽመልስ ያልከው የዚህ የምዕራቡን ነገር እንዳለ የመገልበጥና በአስተሳሰቡም በተግባሩም ጎጂ ገጽ እንዳለው ምንም አጠያያቂ ነገር አይደለም። ለራሳችን እንደሚሆን ምንድን ነው አዳፕት ማድረግ ይገባናል። እሱ ማለት ግን አሁን በአፍሪካን በሌሎችም ሀገሮች እንደሚደረገው የኛ እየተባለ ስሙ ዴሞክራሲ የሆነ ግን አዲስ አይነት የአምባገነንነት ስርዓትም እንዳይሆን እሱ እንትን አለ። ደረሰ ለአንተ እኔ ሽመልስም አንተ ያነሳቸዋቸው በጣም ወሳኝ የሆኑ ነጥቦች አሉ። አንደኛ ገጠር ከተማ ስንል ለአካዳሚያዊ ስንተና እንዲሁም ደግሞ ፖለቲካ ለመተንተን ማህበራዊ ህይወት ለመተንተን የምንጠቀምባቸው ቃላቶች እንትን አይደሉም። ማለት በአማርኛም እንደሚባል አላውቅም፣ ኢሴንሻላይዝ ማድረግ የለብን ማለት ገጠር ማለት ይሄና ይሄ ብቻ ነው፣ እንዲህ እንዲህ ብለን ላይክ እንደ ስም ዝርዝር አስቀምጠንበት ዘጠኝ ነገሮች ካሟላ ገጠር ነው፣ ሰባት ነገር ካሟላ ከተማ ነው ብለን ሁለቱም የተቸነከሩ ወይም የደረቁ የማይለወጡ የማይሻሻሉ ሀሳቦች በጊዜና በቦታ ፊክሴትድ የሆኑ ኮንሰፕት ኢሴንሽል ኮንሰፕት አደለ፣ ዳይናሚክ ናቸው፣ ይለዋወጣሉ። እሱ ያስማመናል። ሁለተኛ መለዋወጥ ብቻ ሳይሆን እርስ በርሳቸው ይጣመዳሉ ብሎ የተጠቀመው ቃል አለ ሽመልስ። እኛ በሶሲዮሎጂ ምን እንለዋለን? ኢንተርፌስስ አለ በገጠር አካባቢ ሩራል በምንለው ኢንተርላንድ እና አርበን ሴንተርስ መሀል ኢንተርፌስ አሉ። አሁን አንድ ነገር ምሳሌ ልጥቀስ፣ መስፍን። አሁን ቱኒዚያ ውስጥ የጃዝሚን አብዮቱ ከመነሳቱ በፊት ያ ልጅ ሙዝ የቸረቸረ ራሱን በሰውነቱ እሳት ያቃጠረው ታስታውስታላች። ማለት አሁን እሱ የነበረባት ከተማ ማለት የሚገርምህ ደቡብ ምዕራብ ቱኒዚያ ውስጥ ያለች ትንሽ ገጠራ ከተማ ናት። ምናልባት በኢትዮጵያ ብታያት እንደ አሶሳ እና እንደ ኔጌሌ ቦረና አይነት ከተማ ናት። የሚገርምህ ነገር ግን ኔጌሌ ቦረና ላይ ይሄ ልጅ ያደረገው ነገር በቪዲዮ ተቀድቶ ዜናው ቱኒስ ገብቶ ቱኒዚያ ውስጥ አንድ ቦታ አስነስቶ ቱኒዚያ ላይ አላቆመም። እንዳለ የመካከለኛው ምስራቅና ሰሜን አፍሪካን የለኮሰ ማዕበል ሆነ። አሁን እዚህ ላይ እንግዲህ የኢንተርኔትን ቴክኖሎጂ እነ ዩቲዩብን እነ ፌስቡክን ስታስገባቸው ገጠር የት ነው ምሮ የሚያቆመው፣ ከተማ የት ነው የሚነሳው የሚለውን መለየት አቅሶናል። እነዚህ ስፔስስ፣ እነዚህ አርበን እና ሩራል ስፔስስ ሃይፐር ሪሌትድ የሆኑ ነው። ስለዚህ ይሄ ሁሉ ምን ያደርገዋል? ትንተናችንን ኮምፕሌክስ ያደረገዋል፣ ውስብስብ ያደረገዋል በሚለው በመልስና በአንተ ሀሳብ እስማማለሁ። ሁለተኛ የምዕራባዊ ያሉትን ትምተና ብቻ እንዳለ ገልግጠን እንዲ በተለ ወይ በገልግፉ ለኢትዮጵያ ወይም ለሌላው ለአፍሪካን አንጠቀምበት። የራሳችንንም ሞዴልስ የራሳችንንም እኔ በእንግሊዝኛ ሂዩሪስቲክ ዲቫይስስ እንላቸዋለን፣ በአማርኛ አላደለ የተመክሮ ተምሳሌቶች አድርገን ሚክስ አድርገን ኤክስፐሪመንት እናርግ፣ የሚለው ይህን በጣም በጣም ያስማማናል ባይ ነኝ። ግን ይህን ሁሉ ካልኩ በኋላ ግን አንድ ማንክደው ቀደም ሽመልስ የሚያነሳው ነገር አለ። አሁን የዚህን ሀገር ፖለቲካ ስናይ ከተማ ውስጥ ማን እንደሚያሸንፍ ምን አይነት የፖለቲካ ርዕዮት ያለው ዲስፐንሴሽን ያለው ግሩፕ እንደሚያሸንፍ፣ ገጠር ላይ ማን እንደሚያሸንፍ እናውቃለን። ስለዚህ እነዚህ ገጠር ከተማ የምንላቸውም ነገሮች አለ አደለ የሌሉ ነገሮችም አደሉ ኳሊቴቲቭ የሆነ ሰብሳንቲቭ የሆነ ዲፍረንስስ አሉ ብዬ አምናለሁኝ እና ሚናችን መሆን የሚገባው ዴሞክራሲን በተመለከተ ምንድነው? እንዴት ነው እንዴት ነው ከተሞችን ለተሻለ ዴሞክራቲክ ኤክስፐሪመንት ለተሻለ ዴሞክራሲያዊ ልምምድ መጠቀም የምንችል፣ ይሄ ተነጥሎ ላይ የከተማ ሚና ነው የገጠር ሚና ነው የሚለውን ባንወስደው ከተሞች እንዴት ነው ይሄን የኛ ከተሞች የኢትዮጵያ ከተሞች እንዴት ነው ለተሻለ ዴሞክራሲያዊ ስርዓት ጥሩ ሚና የሚጫወቱ የሚለውን ብለን ብናስበው ጥሩ ነው ባይ ነኝ፣ ይመስልኝ። እንግዲህ በከተሞች ዙሪያ የጀመርነውን ውይይት እዚህ ላይ ማቆም ግድል ይለን ነው። በዚህ ውይይት አብራችሁን የቆያችሁት ሽመልስ እና ደረሰ በጣም አመሰግናለሁ። ውይይቱ ለእኔ በጣም ደስ ብሎኛል፣ ለአድማጮቻችንም ደስ እንደሚላቸው ተስፋ አደርጋለሁ። አድማጮቻችንም ከዚህ በሁለት ክፍል ከቀረበ ውይይት አንዳንድ ሀሳብ የሚያጭሩ ጉዳዮችን እንዳገኛችሁበት ተስፋ አደርጋለሁ። ዋዜማ ወደፊትም በእንደዚህ አይነቶቹ ጉዳዮች ላይ ውይይት ማቅረባችንን እንቀጥላለን። ተወያዮቻችንም፣ አድማጮቻችንም ከልብ አመሰግናለሁ። ፕሮግራሙን ያዘጋጀሁትና ያቀረብኩላችሁ መስፍን ነጋሽ ነበርኩ።